ኢኮኖሚው አለ የዋጋ ንረቱ የመጨመር እንጂ የመቀነስ አዝማሚያ የለውም። የዋጋ ንረትን ለመቆጣጠር የሚያስችሉ ለአብነትም የዋጋ ግሽበት ወይም የዋጋ ንረት የዋጋ ንረቱ ወደ ነጠላ አሀዝ ለማውረድ የኑሮ ውድነት እንዲወጡ ከትናንት በስቲያ ሰኞ የሕዝብ ተወካዮች ምክር ቤት አባላት በ2014 ዓመታዊ በጀት ላይ ለመወያየት በተሰበሰቡበት ወቅት ያቀረቧቸው ጥያቄዎች አብዛኞቹ በዋጋ ንረትና የኑሮ ውድነት ሳቢያ ስጋት የተጫናቸው ነበሩ። ለጠቅላይ ሚኒስትሩ ጥያቄ ካቀረቡ መካከል ወይዘሮ ሀዋ አሊና አቶ ታደሰ መሰሉ የተባሉ የምክር ቤቱ አባላት በተለይ ችግሩ በርትቶባቸዋል ያሏቸውን የማኅበረሰብ ክፍሎች እየጠቀሱ አሳሳቢነቱን ጠቁመዋል። የዋጋ ንረቱ በአርብቶ አደሩና በሀገሪቷ ወሰን አካባቢዎች በሚኖሩ በተለይም አቅመ ደካሞችና ዝቅተኛ ገቢ ባላቸው የማህበረሰብ ክፍሎች ላይ እያሳደረ ያለው ተጽዕኖ እጅግ ከፍተኛ ነው። በዝቅተኛ የኑሮ ደረጃ የሚገኙ እና በደሞዝ የሚተዳደሩ የህብረተሰብ ክፍሎች ላይ ከፍተኛ ጫና ፈጥሯል። በዚህ ምክንያት የዕለት ኑሯቸውን ለመግፋት ተቸግረው ይገኛሉ። ስልጣኑ ለተጨማሪ አንድ ዓመት ተራዝሞ ስድስት ዓመታት ያገለገለው ምክር ቤት አባላት የጠቅላይ ሚኒስትር አብይ አህመድ መንግስት የዋጋ ግሽበትን በመቆጣጠር ረገድ እንዳልተሳካለት ፊት ለፊት ከመናገር አላፈገፈጉም። ወይዘሮ ቱፋኒ ቱራ እና ወይዘሮ ሰናየት ደስታ በጥያቄዎቻቸው መንደርደሪያ ያቀረቧቸው ሀሳቦች ለዚህ በምሳሌነት ይቀርባሉ። መንግስት በተለያዩ ጊዜ እየተባባዘ የመጣውን ዋጋ ግሽበትን ለመቆጣጠር ልዩ ልዩ እርምጃዎችን የወሰደ የቆየ ቢሆንም የዋጋ ግሽበቱ የመጨመር እንጂ የመቀነስ አዝማሚያ የለውም። የዋጋ ንረትን ለመቆጣጠር የሚያስችሉ በርካታ ተዛማጅ ማሻሻያዎች ስራዎች ተግባራዊ ቢሆኑም በተጨባጭ ግን የዋጋ ንረቱን ማስተካከልና በነጠለ ሀያዝ መገደብ አልተቻለም። ረዘም ያለ ጊዜ ወስደው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ በኢኮኖሚው ያመጣናቸውን ለውጦች ልናመጣ ያልቻልንበት አንዱ ዘርፍ ግሽበት ነው በማለት መንግስታቸው በመቆጣጠር ረገድ እንዳልተሳካለት ለምክር ቤቱ አባላት ተናግረዋል። ጠቅላይ ሚኒስትሩ በማብራሪያቸው ላለፉት ዓመታት ሲንከባለል የቆየ የዋጋ ግሽበት በዓለም አቀፍ ገበያ ነዳጅና ማዳበሪያን በመሳሰሉ ሸቀጦች ላይ የታየ የዋጋ ጭማሪ አስተዋጽኦ ማበርከታቸውን ጠቅሰው እሱ ላይ እንዳናተኩር ደግሞ ግራና ቀኝ የያዙን በጣም በርካታ ጉዳዮች አሉ። በእነዚህ ምክንያት የዋጋ ግሽበቱ በሚፈለገው ልክ አልተስተካከለም ብለዋል። ለምሳሌ በሚቀጥለው ዓመት ዋና ዋና ሸቀጦችን ገዝተን ግሽበት እንዳያመጣ ብናደርግ የኑሮ ውድነትን አይቀርፈውም። በአንድ ዓመት በምንሰራው ስራ መቅረፍ አይቻልም። ላለፉት 16 ዓመታት በዳብል ዲጂት ኢንፍሌሽን ነበር በየአመቱ ይሄ አንደኛው በሌላው ላይ የተደመረ የመጣ ቤልትን ኢንፍሌሽን ሸማቾች እናንተ ባነሳችሁት ልክ ወይም ከዛ በላይ ሸምተው ማደር በጣም ፈታኝ ሆኗል ጠቅላይ ሚኒስትር አብይ የዋጋ ግሽበቱን መቀነስ ባይችልም መንግስታቸው ጥረት ማድረጉን እንዳላቆመ ስጋት ለበረታባቸው የምክር ቤቱ አባላት አስረድተዋል ለዚህም ባለፉት ሶስት ዓመታት ከውጭ በምንገዛው መጠን ከሸጥን የኑሮ ውድነት ያባብሳል በሚል አመክንዮ መንግስት ነዳጅ ከገዛበት ዋጋ በታች እየሸጠ 47 ቢሊዮን ብር መክሰሩን በማሳያነት ጠቅሰዋል። ውሃና የቤት ኪራይ የመሳሰሉ አገልግሎቶች ክፍያ እንዳይጨምር ሙከራ መደረጉን፣ በአዲስ አበባ የዳቦ ማምረቻ በማስገንባት ችግሩን ለመቅረፍ ጥረት መደረጉን ጠቅላይ ሚኒስትር ዓብይ እየጠቀሱ መንግስታቸው መፍትሄ ፍለጋ የሰራቸውን ዘርዝረዋል። እስካሁን መንግስት አንደኛ ምግብ ነክ ምርቶች በርከት ብሎ እንዲገቡ ለማድረግ ጥረት አድርጓል። ሁለተኛው ለህብረት ስራ ማህበራት ግማሽ ቢሊዮን ብር ገደማ ተጨማሪ ብድር እንዲያገኙና ሸቀጦች ማከፋፈል እንዲችሉ ለማድረግ ተሞክሯል። አንዱ ዝቅተኛ ገቢ ያላቸው ሰዎች የሚጠቀሙበት ኤሪያ ስለሆነ ሶስተኛ የአቅርቦት ሰንሰለቱ ሳንካ አስቸጋሪ በመሆኑ የገበያ ማዕከላት በአዲስ አበባ በተለያየ ቦታ በስፋት ለመገንባት ጥረት ተደርጓል። አራተኛ የግሉ ሴክተር በፍራንኮ ቫሎታ ተጨማሪ ታክስ ሳይከፍል ስንዴ፣ ስኳር፣ ዘይት፣ ሩዝ፣ የህፃናት ዱቄት እንዲያስገባ ተፈቅዷል። በፍራንኮ ቫሎታ የፈቀድነው በቂ ስላልሆነ መንግስትም በተለይ ስንዴ፣ ዘይት እና ስኳር ላይ ተጨማሪ ሀብት መድቦ እያስገባ ይገኛል። ከዚህ ቀደም የኢትዮጵያ መንግስት እንደሚለው ጠቅላይ ሚኒስትር አብይም ህገ ወጥ ያሏቸውን ነጋዴዎች ለግሽበቱ አስተዋጽኦ ማበርከታቸውን ጠቅሰው ተጠያቂ አድርገዋል አብይ መደብሮቻቸው የታሸጉባቸው ፈቃዶቻቸው የተሰረዙባቸው ግፋ ሲልም በክስ ሂደት ላይ የሚገኙ መኖራቸውንም ጠቁመዋል። በማዕከላዊ ስታትስቲክስ ኤጀንሲ መረጃ መሠረት የዋጋ ግሽበት በሰኔ ወር ወደ 245 በመቶ ከፍ ብሏል። የምግብ ነክ ሸቀጦች ዋጋ ከ237 በመቶ ወደ 287 በመቶ ሲያድግ፣ ምግብ ነክ ያልሆኑ ሸቀጦች ከ148 በመቶ ወደ 19 በመቶ ጭማሪ አሳይቷል። ስርዓጥነት የኢኮኖሚ መቀዛቀዝ እና የብድር ጫናን የመሳሰሉ ብርቱ ምጣኔ ሀብታዊ ችግሮች ቢኖሩም የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ የዋጋ ግሽበትን ቀዳሚ ያደርጉታል። አቶ አብዱል መናን የኢትዮጵያ የዋጋ ግሽበት ባለፉት አስር ዓመታት እየተንከባለለ ዛሬ ካለበት በመድረሱ ይስማማሉ። የኢትዮጵያ መንግሥት ከብሔራዊ ባንክ በሚበደረው የገንዘብ መጠን ላይ ገደብ የሚጥለውን የባንኩን አዋጅ በማሻሻል ከተወሰደው እርምጃ በኋላ የበረታው የዋጋ ግሽበት ባለፉት ሶስት ዓመታት ግን በጣም ብሶበታል ሲሉ ያስረዳሉ። ምናልባት የጠቅላይ ሚኒስትር አብይ መንገድ በጣም ፌል ካረገበት ኤሪያ ቢኖር ኢኮኖሚው ላይ ኢንፍሌሽን ላይ ነው። ከዛ በፊት ከነበረው ካየኸው በጣም ብሶበታል። ሪሰንትሊ ደግሞ በጣም ብሶበታል። የሪሰንት ብዙ ምክንያቶች አለ። አንደኛ የኢትዮጵያ መንግስት ዓለም አቀፍ የገንዘብ ተቋማት ጫና ምክንያት ብርን እያዳከመ ነው። በአንድ አመት ውስጥ ወደ አስራ ስምንት ፐርሰንት ነው ብር እየደከመ ያሉ ገ የተለያዩ ከረንሲዎች ባስኬት ኦፍ ከረንሲ ማለት ነው። ይሄ ትልቅ ኢምፓክት አለው። የኢትዮጵያ መንግስት ይህ ፍጹም መቀበል ያልነበረበትን ነገር በዓለም አቀፍ የገንዘብ ተቋማት ተጽዕኖ ተቀብለው ከውጭ አገር እንዳለ የሚመጣ ነዳጅ ሆነው ማንኛውም ምንም ነገር አፌክት ያደረገዋል እና በሱ ምክንያት አለ የፖለቲካ ለመረጋጋቱ አለ ንቶፖውዛት የብር ህት መቶ አለ ከዛም ደግሞ ባሻገር ከዚህ በፊት የነበረው እንዳለ የለም ታትቦ የመጣው የዛ ደግሞ ጫና አለው የነዚህ ሁሉ ድምር ውጤቶች እየታየ ነው። የቅርቡ ግን የሚመስለው ግን ከዚህ ከብር መዳከም ጋር በተያያዘ ነው። በህዝብ ተወካዮች ምክር ቤት አባላት የዋጋ ግሽበቱን በሚቀጥለው ዓመት ለመቆጣጠር መንግስት ምን አቅዷል ተብለው የተጠየቁት ጠቅላይ ሚኒስትር አብይ ዋናው ጉዳይ የገንዘብና ፊስካል ፖሊሲ ቁጥጥራችንን ማጠናከር ነው የሚል ምላሽ ሰጥተዋል። የሚያስፈልጉ የምግብ ሸቀጦችን በማምረት የማንችላቸውን በማስገባት ለማስተካከል ጥረት ይደረጋልን ብለዋል። ከአመት ዓመት እየተንከባለለ ግፋ ሲልም እየተከመረ ለመጣው የዋጋ ግሽበት መፍትሄዎች አንደኛው አብይ እንዳሉት መሬት ጦም ማደር የለበትም። የበጋ ስንዴ ምርትንና ኩታገጠም እርሻ ማጠናከር አብይና መንግስታቸው ተስፋ የሰነቁባቸው አማራጮች ናቸው። በሁሉም ክልሎች ባይሆንም ባለፈው ተወሰኑ ክልሎች የበጋ ስንዴ ውጤት በጣም ከፍተኛል። በዚህ ዓመት አምና የሰራነውን ስልሳ ሰባ ሰማኒያ ፐርሰንት ማሳደግ ብንችል ሀያና ከዛ በላይ ሚሊየን ኩንታል እናመርታለን። ይሄ በእጅጉ ያግዛል። ሦስተኛ ኩታ ገጠም ነው። ኢትዮጵያ ውስጥ ያለው የተሸነሸነ መሬት ሀውስ ሆልድ ሌቭል የሚታረስ ነገር ራስን በምግብ ለመቻል አያስችልም የሚባሉ ንግግሮች ነበሩ። እኛ የተሸነሸነ መሬት የለም የተሸነሸነው ጭንቅላት ነው። መሬቱን ሰብሰብ አድርገን አርሶ አደሩን ሰብሰብ አድርገን ቴክኖሎጂ ብናግዝ ኮመርሻል ፋርሚንግን ማረጋገጥ ይቻላል የሚል ሀሳብ ጀምረን በጣም ሰፊ ርቀት ተኪዷል። ነገር ግን ቢያንስ በእጥፍ ማድረግ አለበት ዘንድሮ አብይ በጥቂት ሰዎች የተያዘ ያሉትና ሲፈልጉ ያዝ ሲፈልጉ ለቀቅ እንደሚያደርጉት የተገለጸውን የስርጭት ሰንሰለት መቆጣጠር ሌላው የጠቀሱ ጉዳይ ነው። መንግስታቸው ከብሔራዊ ባንክ የሚበደረውን ገንዘብ እንደሚቀንስም ተናግረዋል። የገንዘብ አስተዳደር ባለሙያው አቶ አብዱል መናን ግን አብይ ጨከን ብለው ሊወስዱ ይገባል የሚሉት እርምጃ አለ። የብር የምንዛሪ ተመን ጉዳይ ጠቅላይ ሚኒስትር አብይ፣ ይሄ የብር ዲፕሪሽኑ ጉዳይ በጣም ቢተውት ነው የሚሻለው። ምንም የሚያስኬድ አይደለም። በዚህ ሁኔታ የቀጠለ እንደሆነ በጣም እየከፋ ሊመጣ ይችላል እና በብሔራዊ ባንክ የገንዘብ ማተሙ ጉዳይ ሪሰንት የመቀነስ ነገር ታይቷል። ገንዘብ ከማተም ሞር ወደ ትሬዥሪ ቢል የለም፣ የግምጃ ቤት ሰነድ በመሸጥ በጀት ዲፊሲትን ፋይናንስ ይሄ ጥሩ እርምጃ ነው። እንደ ሎንግ ረን ወይም ኢንደሚዲየም ተርም መታሰብ ያለበት የብሔራዊ ባንክ ነጻ የሆነ ብሔራዊ ባንክ ማቋቋም እና ኢንዲፔንደንት የሆነ ሞኔታሪ ፖሊሲ እንዲያወጣ ማሰብ ነው። ከዚ ባሻገር የሀገሪቱ የፖለቲካን ችግር መፍታት ነው። አገሪቱ የተረጋጋች እንደሆነ ገበሬውም ተረጋግቶ ያርሳል። ባይዘወይ ከብረት ብሸሹ ጋር በተጨማሪ የውጭ ብረጣሪ እጥረቱን በጣም በአስከፊ ደረጃ ደርሷል። እሱም አባብሶታል። የህዝብ ተወካዮች ምክር ቤት አባላት በመጨረሻ ስብሰባቸው ለ2014 ዓ.ም አምስት መቶ ስልሳ አንድ ነጥብ ሰባት ቢሊዮን ብር በጀት አጽድቀዋል። ይህ በጀት ካለፈው ዓመት ጋር ሲወዳደር በብር 18 በመቶ ቢጨምርም በዶላር ግን ጭርሱን ቀንሷል። ያለፈው ዓመት የኢትዮጵያ መንግስት በጀት በብር 476 ቢሊዮን፣ በዶላር ደግሞ 13.7 ቢሊዮን ገደማ ነበር። የዘንድሮ በብር ወደ 561.7 ከፍ ቢልም በዶላር 12.9 ቢሊዮን ሆኗል። ታምና ከነበረው በጀት 18 ጨምረዋል ብለዋል። ይሄ ግን የዋጋ ግሽበት በሌለበት ቢሆን በጣም ጥሩ ነበር። ትልቅ ጭማሪ ነው። ከሀያ ፐርሰንት በላይ ኢንፍሌሽን ባለበት ሁኔታ ውስጥ በዶላር ብንወስደው እንደም ሌስ ነው። ኢንፍሌሽንም እንደዚህ ብናወጣ አምና ከነበረው በጀት ያነሰ ነው። በትግራይ የተቀሰቀሰ ውጊያና የኮቪድ አስራ ዘጠኝ ወረርሽኝን ጨምሮ ሌሎች ምክንያቶች ባስከተሉት ወጪ ሳቢያ ለፌዴራል መንግስቱ ለ2013 ዓ ምት የተበጀተው ገንዘብ በማለቁ የሚኒስትሮች ምክር ቤት 26 ቢሊዮን ብር ገደማ ተጨማሪ በጀት በዚህ ዓመት አጽድቋል። አቶ አብዱል መናን ይህ ተጨማሪ በጀት የመጠየቅ ጉዳይ በሚቀጥለው ዓመት መደገሙ እንደማይቀር ይናገራሉ። የኑሮ ውድነቱ በዚህ የቀጠለ እንደሆነ መንግስት ተጨማሪ በጀት መጠየቁ አይቀርም። ለምን? ገንዘቡ ስለማይበቃ። ለምን? በጀቱ ሲዘጋጅ አሁን ባለው የዋጋ ሁኔታ ነው የተዘጋጀው። በጀቱን ወደ ማስፈጸም በሚገባበት ጊዜ እቃ እየተወደደ በሚወጣበት ሰዓት ገንዘቡ አይበቃም ማለት ነው። ባለፈው ሰኞ ጠቅላይ ሚኒስትር አብይ አህመድ ከአጠቃላይ የኢትዮጵያ ዓመታዊ የምርት መጠን ወደ ሰላሳ ሰባት በመቶ ገደማ የነበረው የአገሪቱ የውጭ ዳ ወደ 26 በመቶ ገደማ እንደቀነሰ ተናግረዋል። ከውጭ ሀገሮች ወደ ኢትዮጵያ የገባው ዋይ በ20 በመቶ ማደጉን የተናገሩት ጠቅላይ ሚኒስትሩ 27 ቢሊዮን ዶላር በአይነትና በመጠን ወደ ኢትዮጵያ ገብተዋል ሲሉ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ሊገባደድ ጥቂት ወራት በቀሩት ዓመት የተሰሩ አበይት ኢኮኖሚያዊ ክንዋኔዎችን ጠቅሰው ከ2012 በጣም የተሻለ ለ2011 የቀረበ እድገት ዘንድሮ ይጠበቃል ብለዋል። አድማጮች የዛሬው መሰናዶ ጠናቅቀ እሸት የበቀለናኝ ጠና